አውሮፓና ጀርመን ካንዶር በፊት ለንደን ብሪታንያ ውስጥ በአንድ የመኖሪያ ህንፃ ላይ የደረሰውና ከ80 በላይ ሰዎችን ሕይወት ያጠፋው ከባድ የእሳት አደጋ ልዩ ልዩ መዘዞችን አስከትሏል። ከህንፃው ቃጠሎው በኋላ ተመሳሳይ አደጋ ያሰጋቸዋል የተባሉ ሌሎች ለንደን የሚገኙ አምስት ሰማይ ጠቀስ የመኖሪያ ህንፃዎች አራት ሺ ያህል ነዋሪዎች ለደህንነታቸው ሲባል በአስቸኳይ እንዲለቁ ተደርገዋል። ኢትዮጵያውያን የዛሬ 34 ቀኑ የእሳት አደጋ ሰለባ እንደሆኑት ሁሉ በዚህ ድንገተኛ እርምጃም የተቸገሩ አልጠፉም። ከመካከላቸው ከእነዚህ ህንፃዎች በአንዱ ነዋሪ የሆኑትና በቤታቸውም በርካታ የ ኢትዮጵያ ቅርሶችን አሰባስበው ያስቀመጡት አቶ አለባቸው ደሳለኝ ይገኙበታል። አቶ አለባቸው ለበርካታ ዓመታት ያሰባሰቧቸውን እነዚህን ብዙ ገንዘብ እያወጡባቸውንና ከመካከላቸውም ምትክ ሊገኝላቸው የማይችሉ ቅርሶችን በዚሁ ህንፃ ውስጥ ጥለው ለመውጣት ተገደዋል። ቅርሶቹ በአሁኑ ሰዓት እዚያው እኔ የምገኝበት የነበረው ህንፃ ውስጥ ነው ጥያቸው የወጣሁት ምክንያቱም ያለሁበት ቦታ ሆቴል በመሆኑ አንደኛ ቅርሶቹን በተገቢው ቦታ ለማስቀመጥ እና ተስማሚ በሆኑ ቦታዎች ላይ እንትን ለማድረግ፣ ቅርስ እንግዲህ እያንድ ሀገር ህዝብ የማንነት መገለጫ በመሆኑ ታሪኩን እና ባህሉን፣ ስልጣኔውን፣ ወጉን፣ ልምዱን፣ የተፈጥሮ ውበቱን የሚያሳይ ስለሆነ እድሜ የጠገቡ ቅርሶች በመሆናቸው እነዚህ ደግሞ ለሰው ልጅ የፈጥራ ውጤት ትልቅ የሆነ አስተዋጽኦ ያደረጉ ናቸው እና እንዳይባክኑና ሌላ አደጋ እንዳይደርስባቸው ተጨማሪ አደጋ እንዳይደርስባቸው እዚያው ቦታ ነው ትቻቸው የወጣሁት ማለት ነው። አቶ አለባቸው የሚሆኑ ሌሎች ከየ ህንፃዎቹ ለጊዜው እንዲወጡ የተደረጉት ነዋሪዎች መቼ ወደ ቤታቸው እንደሚመለሱ አያውቁም። አቶ አለባቸው ግን ይህ ብዙም አያሳስባቸውም። ከዚያ ይልቅ ትተዋቸው ከመሄድ ውጭ ለጊዜው ሌላ አማራጭ ያላገኙላቸው ቅርሶች ደህንነትና ጥበቃ ነው የሚያሳስባቸው። እስከ ዛሬ በተቻላቸው ሁሉ ሲንከባከቧቸው ቢቆዩም እንደ እስካሁኑ መቀጠል መቻላቸውን ይጠራጠራሉ። ያሰባሰቧቸውን ቅርሶች ከጎበኙት መካከል በቅርቡ በሞት የተለዩት እንግሊዛዊ ታዋቂ የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስትን ጨምሮ የታሪክ ምሁራን፣ ጋዜጠኞችና የፊልም ባለሙያዎች ይገኙበታል። ከዛሬ ሀያ ሶስት ዓመት አንስቶ ለንደን የሚኖሩት አቶ አለባቸው የኢትዮጵያን ቅርሶች ማሰባሰብ ከጀመሩ ሀያ አመታት አልፈዋል። ቅርሶቹን ከሚያሰባስቡባቸው ዘዴዎች አንዱ በሚኖሩበት በብሪታንያ ብቻ ሳይሆን በሌሎች የዓለም ክፍሎችም የኢትዮጵያ ቅርሶች በሚቀርቡባቸው የተለያዩ ጨረታዎች ላይ እየተሳተፉ በመግዛት ነው። እኔ ስራዬን ሰርቼ የማገኘውን ገንዘብ ለዕለት ምግቤ ብቻ ካስቀረ በኋላ ማንኛውም ነገር በሙሉ ለቅርሶቹ ነው ማውለው። ደግሞ እነዚህን ቅርሶች በገንዘብ ብቻ የምታገኛቸው አይደለም። እንግሊዝ ሀገር እንኳን ቅርስን ሊሰጥ ቀርቶ የራስሽንም ለመንጠቅ ነው ርብርብ የሚያደርጉት እና ከተለያዩ ሙዚየሞች ጋር፣ ከተለያዩ ግለሰብ ኮሌክተሮች ጋር፣ ከተለያዩ የቅርስ አዘዋዋሪ ነጋዴዎች ጋር ነው እንግዲህ ግብ ግቡ አንድን ቅርስ ከባዕዳን እጅ አውጥቶ ለመያዝ በጣም ብዙ ድካም ብቻ ሳይሆን መስዋዕትነትንም ያስፈልጋል። ቆራጥነትም ያስፈልጋል። ትልቅ የሆነ ጀግንነትም ያስፈልጋል። በዚህ ረገድ የራሴን አስተዋጽኦ ለሀገር አንድ ማስታወሻ ትቼ ማለፍን ስለፈለግኩኝ ብቻ ነው። በዚህ መንገድ በመኖሪያ ቤታቸው ካሰባሰቧቸው በርካታ ቅርሶች መካከል የኢትዮጵያ ጥንታዊና ታሪካዊ ቅርሶች እንዲሁም ልዩ ልዩ ሰነዶች ይገኙበታል። ከአክሱም ገንዘብ ጀምሮ አሁን ኢትዮጵያ እስካለችበት የአሁኑ ሰዓት ድረስ የመገባበያ ገንዘቦቿ ምን እንደሚመስሉ በቅደም ተከተል ያሉ ናቸው እና የኢትዮጵያ ደግሞ ቴምብሮች አሉ። እነዚህ ቴምብሮች ኢትዮጵያ ቴምብር የሚለውን ወይም ደግሞ ስታምፕ የሚለውን ነገር ካወጣችባቸው ጊዜ ጀምሮ እስካሁን ድረስ ያሉትን በሙሉ ለማሰባሰብ ሙከራ ያለው ይሄ እነዚህ፣ ለየት የሚያደርጋቸው ዋናው በአስራ ዘጠኝ ሀያ ስምንት ጣሊያን ኢትዮጵያ ገብቶ በነበረበት ወቅት አዲስ አበባ ላይ አርካይቭን አቃጥሎባት ስለነበረ ኢትዮጵያ የራሷን ስታምፖች ፈልጋ ለማግኘት አልቻለችም እና ከተለያዩ ኮሌክተሮች ጥረት በማድረግ ነው ብዙዎቹን ለማሰባሰብ ሙከራ የተደረገው። እርግጠኛ ነኝ እኔ ኢትዮጵያ ውስጥ አሁን ፕሮፌሰር ሪቻርድ ፓንክረስት እንደነገሩኝ ባንክ ኦፍ አቢሲኒያን ፈልጎ ለማግኘት ኢትዮጵያ ውስጥ አለመቻላቸውን እና ባንክ ኦፍ ኢትዮጵያን ብቻ ፎቶግራፉን እንዳገኙና እንዳወጡት ግን ይሄንን እንዴት እንዳገኘሁት እና ይሄ በጣም ውድና ሊያገኙት የማይችሉት የዘመን ቅርስ እንደሆነ አስረድተው ነበር እና ባንክ ኦፍ አቢሲኒያ እንግዲህ ኢትዮጵያ በተለይም የወረቀት ገንዘቦችን ማተም ከጀመረችበት ጊዜ ጀምሮ የወጣ ገንዘብ ነው። የነበረበት ዘመን እንግዲህ በቀዳማዊ ኃይለስላሴ ዘመነ መንግስት ነው። ግን ከዚያ በፊትም ወተው የነበሩ በርከት ያሉ ገንዘቦች አሉ። እነዚህ ገንዘቦች ብዙ ጥናትና ምርምር የሚያስፈልጋቸው ናቸው። አልባሳቶች፣ የባህል ልብሶች፣ ካባዎች እና የተለያዩ ሊማርኩ የሚችሉ ስሜትን የሚሰጡ ያው ከኢትዮጵያ ባህል ጋራ የተያያዙ ነገሮች ናቸው። የኢትዮጵያ የቤተ ክህነት መስቀሎች አሉ። የብራና መጽሐፎች አሉ። ኢትዮጵያ ሜዳሊያ ኒሻን ካወጣችባቸው ጊዜ ጀምሮ አሁን ባለው መንግስት አኳያ ያሉትን ነገሮች ለማግኘት አልቻልኩም። ግን በሌላው መንግስታቶች በሙሉ የነበሩትን የሜዳሊያ ኒሻኖችን ለማሰባሰብ ጀምረ ጨርሻለውም ባልል አብዛኛዎቹን ይዣቸዋለሁ ማለት ይቻላል። አቶ አለባቸው በሙያቸው የፎቶግራፍ ጋዜጠኛ ናቸው። ከምንም በላይ የሚያረካቸው ግን ከዚሁ ሙያቸው ጎን ለጎን የሚያካሂዱት የኢትዮጵያን ቅርሶች የማሰባሰብ ስራ ነው። ከዛሬ 23 ዓመት አንስቶ በሚኖሩባት በለንደን ቅርሶችን ማሰባሰብ የጀመሩትም በቁጭት መሆኑን ይናገራሉ። እዚህ እንግሊዝ ሀገር ከመጣውኝ ሀያ ሶስት አመት ሆነኝ ነው። በዚያን ወቅት ዋና ሆኔን ቁጭት ውስጥ ያስገባኝ በተለይ በወቅቱ የነበሩት ጠቅላይ ሚኒስትር መለስ ኢትዮጵያ የመቶ አመት ታሪክ ነው ያላት የሚለውን ፕሮፓጋንዳ ሲጀምሩ እኔ የሰበሰብኳቸው ቅርሶች የሚሉት እና እሳቸው የሚሉት በጣም የተዛባ በመሆኑ ይሄን ነገር ህዝቡ ፖለቲከኞች የሚሉትን በሙሉ ህዝቡ እንዳይና እንዲመራመር እኛም ቅርስ ከኢትዮጵያ ተዘርፎ መጥቶ በሌላው ዓለም ሙዚየም ውስጥ በጣም አስደናቂና ውብ እየተባለ ይኖራል። እነዚህን ቅርሶች መሰብሰብ ግዴታ እንዳለብኝ በመቆጨትም በቃ አገሬ እንደዚህ ንብረቶቿ እዚህም እንግሊዝ ሀገር እኔ ባለውበት የተዘረፉ ስለነበረ በዋና ዋና በመንግስታዊ ደረጃ ያሉትን ማስመለስ ባንችልም በባዕዳን እጅ ያሉትን በገንዘብ ኃይል ያሉትን ግን ማስመለስ ግዴታችን ነው ብዬ ስላመንኩኝ ዋናው ቁጭት ነው። ዋናው በቃ ታሪክ ሲጠፋ፣ ባህል ሲጠፋ፣ ለታሪክ ለቅርስ ደንታ ቢስ ስንሆን በእንደዚህ በእንደዚህ አይነት ሁኔታዎችን ማሰባስባቸው የነበረው ቅርሶች በኢትዮጵያ የደረሰባቸው ጥፋት ለሁሉም ኢትዮጵያዊ ግልጽ ነው ይላሉ አቶ አለባቸው። ስለዚህ እርሳቸውና ሌሎች ግለሰቦች ያሰባሰቧቸውን ከጥፋት የተረፉና አደጋ ላይ የሚገኙ ቅርሶችን ለማዳን እንመካከር፣ እንረባረብ ሲሉ ለቅርስ ተቆርቋሪ ወገኖች ጥሪያቸውን አስተላልፈዋል። በራሴ ገንዘብን ብሰበስባቸውም የዚያ ኩሩ የኢትዮጵያ ሕዝብ መታወቂያ ብሔራዊ ሀብቱ ስለሆኑ በአንድ ወቅት የራሱ የኢትዮጵያ ሕዝብ የመረጠው መንግስት እስከሚያገኝ ጊዜ ድረስ በመላው ዓለም ያሉ ኢትዮጵያኖች ይሄን ነገር ጠብቀው ማስቀመጥ ይኖርባቸዋል ብዬ ገምታለሁ። እና እንዴት እናርግ የሚለውን ከኔ ብቻ ሳይሆን መጠበቅ የሚገባው ህዝቡ የራሱን የሆነ አማራጭ መንገዶችን እንትን በማለት ገንዘብ ካለ ምንም ነገር ማለት ትቻያለች። እና ሁሉም ኢትዮጵያዊ ቢተባበር ራሱን የቻለ አንድ ትልቅ ስቶሬጅን መከራየት እንችላለን። አስፈላጊም ሆኖ ከተገኘ ደግሞ የራሱ ጋላሪ መክፈት እንችላለን ብዬ ገምታለሁኝ። እንግዲህ እና አብዛኛው እኔ ሀሳቡን ካቀረብኩኝ እያንዳንዱ ኢትዮጵያዊ ደግሞ በዚህ ላይ ተወያይቶበት የተሻለ መፍትሄ ነው የሚለውን ነገር ቢነግረኝ ደግሞ ደስ ይለኛል። በመጨረሻ ላይ አቅም ካጣሁና የሚረዳኝ የሚተባበረኝ ሰው ካጣሁ ደግሞ ማድረግ የምችለው ነገር ወይም እንደ ብርትሽ ሙዚየም እንደ ለንደን ሙዚየም ለመሳሰሉት ወይ በአደራ መልክ መስጠትና እነሱ እንዲያስቀምጡት ማድረግ ነው። ደግሞ በጣም የሚያሳዝነው እኛ ኢትዮጵያውያኖች እያለን ለፈረንጅ አደራ ብሎ መስጠት ያሳፍራል። እኔ እንደ ኢትዮጵያነት ያፍራለሁ። ከዚያ በላይ ማድረግ የምንችል ስለሆነ ሁላችን ብንተባበር አይደለም አንዲት ጋላሪ ለመከራየት፣ አንዲት የማሳያ ቦታ ተከራይቶ አስተማማኝ በሆነ ኢንሹራንስ ከፍሎ እንዲታይ እና እንዲቀመጥ ማድረግ የሚከብደን አይመስለኝም። አቶ አለባቸው ያሰባሰቧቸው ቅርሶች ለአደጋ መጋለጥ በውጭ የሚገኙ ኢትዮጵያውያንን ማሳሰበው አልቀረም። ችግሩን በውል ከተረዱት ውስጥ ቅርሶቹን ቤታቸው ወስደው ለማስቀመጥ ፈቃዳቸውን የገለጹላቸው፣ እንዴት እንርዳ ብለው እየጠየቋቸውም አሉ። ጉዳዩ ከሚያስጨንቃቸው መካከል ቅርሶቹ በሚገኙበት በብሪታንያ የሚኖሩ የኢትዮጵያ ኮሚኒቲ አባላትም ይገኙበታል። አቶ ዮስያስ ታደሰ በብሪታንያ የኢትዮጵያውያን የስፖርትና የባህል ፌዴሬሽን ጸሐፊ ናቸው። መፍትሄው በጋራ ሊፈለግ ይገባል ይላሉ። የኢትዮጵያ ቅርስ እንደ መሆኑ መጠን ማንኛውም ኢትዮጵያ በሁሉ ይመለከተዋል እና መርዳት የሚችል ክፍል ሊረዳ ይገባል። የጋራ ጉዳይ ስለሆነ እና አንዳንድ ጊዜ ወጪ የሚወጣው ወጪ የሚያደርገው ለዘፈን፣ ለተለያዩ ጉዳዮች፣ ለሙዚቃ፣ ለተለያዩ ነገሮች ብዙ ወጪዎች በየቦታው ዝግጅት የተደረጉ ወጪ ሲደረጉ ይታያል። ደግሞ በጣም ወሳኝ ነገር ለትውልድ የሚተላለፍ ነገር ደግሞ ትኩረት ተደርጎበት እርዳታ ሲሰባሰብ አይታይም እና ለአንዳንድ ትኩረታችን ወዴት እንደሚሰለብ ወይንም ምን ችግር እንደሚገጥመን ያስታሰብም ያመልካከትም ይገርማል እና ከሁሉም እየተማርን ተመልሰን ልንረዳ ነው የሚገባው። ለትምህርቱ ነው። አሁን አጋጣሚ የእሱ አጋጣሚ መንቅያ ሆኖን የምንረዳበትን መንገድ እንግዲህ መከወን ይኖርብናል። አቶ አለባቸው ለ20 ዓመታት ያህል ያሰባሰቧቸው የኢትዮጵያ ቅርሶች ደህንነታቸው ተጠብቆ ዋስትናቸውም ተረጋግጦ በውጭውም ዓለም ይሁን በሀገራቸው ኢትዮጵያን በቋሚነት የሚያስተዋውቁ ንብረቶች እንዲሆኑ በመመኘት የዛሬውን አውሮፓና ጀርመን ዝግጅት በዚሁ አበቃው። ሂሩት መለሰ ነኝ። ደህና ቆዩኝ።